Voice of America. You, yeah, the yeah, America Dims Radio Avenue. <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ባለፉት 14 ዓመታት ውስጥ በኢትዮጵያ የወሊድ መቆጣጠሪያ ዘዴዎችን የሚጠቀሙ ሴቶች ቁጥር ከ6 ነጥብ 3 በመቶ ወደ 34 ነጥብ 2 በመቶ ከፍ ማለቱን አንድ ጥናት አረጋገጠ ይላል። የዕለቱ አብይ ርዕሳችን ይመለከተዋል። ቀጣዩ የደቡብ ሱዳን የሰላም ድርድር የተፋላሚ ወገኖች ባልተስማሙባቸው ጉዳዮች ላይ የመጨረሻ ውሳኔ ሀሳብ የሚያቀርብ ሊሆን እንደሚችል የጸጥታ ጉዳይ ተንታኞች እየተናገሩ ነው። በዚህም ላይ ዝርዝራለን። ረቡዕ መጋቢት 23 2007 ዓ ም ጤና ይስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከምሽቱ ቀዳሚ ዝግጅታችን ጋር አስተናጋጃችኋሉ። አከበደ ነኝ። አቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ክሪስተን ሞክ ጋር አብረናችሁ እናመሻለን። እስከ አንድ ሰዓት ተኩል ታዲያ የሰዓቱ የዓለም ዜና ይቀድማል። ከሰለሞን አባተ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች አሉላ፣ አመሰግናለሁኝ ለዜናው ስለጋበዝከኝ። ዛሬ ቂሉ ማሞ እንደሚባለው ቂሉ አፕሪል ቀን ስለሆነ ስሙ ሲጠፋ ጊዜ ክርስቲን ሌላ ሰው እያየ ነው ብዬ ነበረ። ለማንኛውም የአሜሪካ ድምፅ ራዲዮ ጣቢያ የሚያቀርብላችሁ ዜና ሁሉ ከአፕሪል ደፉር ጋር ግንኙነት የለውም። ወደ ዜናዎቹ ልግባ። ምዕራብ የመን ውስጥ በሚገኝ አንድ የወተትና የወተት ተዋጽኦ ምርቶች ፋብሪካ ላይ በደረሰ ፍንዳታ ቢያንስ ሀያ አምስት ሰው ተገደለ። ጥቃቱ የተፈጸመው በሳዑዲ አረቢያ በሚመራው ጥምር የአረብ ኃይል የአየር ድብደባ ይሁን ወይ በጸረ መንግስት ተዋጊዎች ግልጽ ያልሆኑና የሚጋጩ ሪፖርቶች እየወጡ ነው። ይሁን እንጂ የጥምረቱ ኃይሎች ዛሬ ማለዳ ላይ የወተት ምርቶች ፋብሪካው በሚገኝባት ሆዴይዳ በምትባለው የወደብ ከተማ ላይ ድብደባ ማድረሳቸውን ባለስልጣናትና አማኞች ተናግረዋል። ሌሎች ደግሞ አማጽያኑም ከተማይቱን፣ አካባቢውን በከባድ መሳሪያ አረሮች ሲደበድቡ እንደነበር ተናግረዋል። ለአንድ ሳምንት በተካሄደው የአየር ድብደባ እስከ ትናንት ማክሰኞ ድረስ 93 ሲቪሎች መገደላቸውንና 364 መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። ሁለተኛዪቱ ግዙፍ ከተማ አደን እያደረጉ ያሉትን ግስጋሴ ለመግታት እንደሆነ ተገልጿል ድብደባው እየተካሄደ ያለው ሀገራቸው ዴሞክራሲን ማንሳቷንና የአንድ ፓርቲ አገዛዝ እንዲያበቃ ማድረጓን ተመራጩ የናይጄሪያ ፕሬዚደንት ሙሐመዱ ቡኻሪ አመለከቱ። የናይጄሪያ የምርጫ ኮሚሽን ሚስተር ቡኻሪ አሸናፊ መሆናቸውን በይፋ ካሳወቀ ከጥቂት ሰዓታት በኋላ ዛሬ አቡጃ ላይ ባደረጉት ንግግር ተሰናባቹን ፕሬዚደንት ጉድላክ ጆናታንን ክብር ያለው ተቀናቃኝ ሲሉ ጠርተዋቸዋል። ጓዳዊ እጃቸውን እንደሚዘረጉላቸውም ተናግረዋል። ናይጄሪያውያንና ሁለቱ መሪዎች በአመዛኙ ሰላማዊ ነበር የተባለ የምርጫ ሂደት በመፈጸማቸው የሌሎች ሀገሮች መሪዎች አድናቆታቸውን እየገለጹላቸው ነው። ለሚስተር ቡኻሪ የእንኳን ደስ ያለውት መልእክት ያስተላለፉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ፣ ሚስተር ጆናታን ሽንፈታቸውን በመቀበል የሀገራቸውን ጥቅም አስቀድመዋል ሲሉ ተሰናባቹን ፕሬዚደንት አሞካሽተዋል። የቦኮ ሃራም ፍጻሜ ሩቅ አይደለም ሲሉ የኒጀር ፕሬዚደንት መሐመዱ ኢሱፉ ዛቱ። ቦኮ ሃራም በአካባቢው ሀገሮች ኅብረ መንግሥታዊ ኃይሎች ባለፈው ጥር በተከፈተበት ጥቃት ጨርሶ ባይደመሰስም በብርቱ እንዲዳከም ተደርጓል ብለዋል። ዋሽንግተን ዲሲ ውስጥ ለጉብኝት የሚገኙት ኢሱፉ ትናንት ለቪኦኤ በሰጡት ቃል ከዚያን ጊዜ አንስቶ የናይጄሪያ፣ የኒጀር የቻድ እና የካመሩን ጦሮች ጽንፈኛው የሁከት ቡድን ቦኮ ሃራምን ሰሜን ናይጄሪያ ውስጥ ተቆጣጥራ ተቆጣጥሯቸው ከነበረ በርካታ ከተሞችና አካባቢዎች አባረውታል። የፍጻሜው ቀን ቀርባለች ያሉት ቦኮ ሃራም በሳምንታት ግፋቢል በወራት ጊዜ በቻድ ሐይቅ፣ አካባቢ ግብዓተ መሬት ውስጥ ከወዲያኛው ይፈጸማል ሲሉ ፎክረዋል የኒጀሩ ፕሬዚዳንት። የኢራንን የኒውክሌር መርሃ ግብር ለመቀልበስ ያስችላል ያሉትን የስምምነት ማዕቀፍ ድርድር ለማጠናቀቅ የቴህራንና የስድስቱ ሀያላን መንግስታት ዛ ተጠሪዎች ዛሬም ብርቱ ውይይት ላይ ተቀምጠዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቋሚ አባላት የሆኑት አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያና ቻይና ጀርመንን ጨምረው እያደረጉ ያሉት የሎዛን ስዊትዘርላንድ ድርድር የስምምነት ሰነድ ያወጣል ብለው በራሳቸው ላይ የጣሉት ቀነ ገደብ ያበቃው ትናንት እኩለ ሌሊት ላይ ቢሆንም በእንጥልጥል ላይ ባሉት ቁልፍ የተባሉ ነጥቦች ላይ ሳይስማሙ ጊዜው አልፏል። ውይይቱ ዛሬም ቀጥሏል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ወደ አሉላ ልመልሳችሁ። ሰለሙን አባትን ለሰዓቱ ያለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ሰፋ ካለው የዜና ዝርዝር ጋር ይመለሳል። ባለፉት 14 ዓመታት ውስጥ በኢትዮጵያ የወሊድ መቆጣጠሪያ ዘዴዎችን የሚጠቀሙ ሴቶች ቁጥር ከ6ድ 3 ሶስት በመቶ ወደ 3 አራት ነጥብ ሁለት በመቶ ከፍ ማለቱን አንድ ጥናት አድርጋ አረጋግጧል። በሚቀጥሉት አምስት ዓመታት ደግሞ ወደ ስድስት ነጥብ ሁለት ሚሊዮን ኢትዮጵያውያን የአገልግሎት ጠቃሚ እንዲሆኑ ለማስቻል ጥለት ይደረጋልም ብለዋል። ዘጋቢያችን መለስካቸው አመሃ ስለ ጉዳዩ የላከው ዘገባ ቀጥሎ ይቀርባል። በተለያዩ ተቋማት ትብብር እየተካሄደ የሚገኘው ፒኤምኤ 2020 የተሰኘው ፕሮጀክት ሙሉ ስሙ ፐርፎርማንስ ሞኒተሪንግ አንድ አካውንታቢሊቲ በግርድፉ በአማርኛ ብንመልሰው አፈጻጸም ቅኝትና ክንውን ይባላል። ፕሮጀክቱ የሁለተኛ ዙር የጥናት ውጤቱን በአዲስ አበባ እሌሊ ኢንተርናሽናል ሆቴል ይፋ ባደረገበት በዛሬ እለት የተሰራጨው የጽሁፍ መግለጫ እንደሚያመለክተው የቤተሰብ እቅድ አገልግሎቶች አጠቃላይ ፍላጎት በሀገሪቱ ከፍ እያለ ነው። ያልተሟላ የቤተሰብ እቅድ አገልግሎት ፍላጎትም እንዲሁ መጠኑ እየቀነሰ መሆኑንም ይገልጻል። የፕሮጀክቱ አስተባባሪ ዶክተር ሰለሞን ሽፈራው ለቪኦኤ እንዳሉት ባለፉት 14 ዓመታት አገልግሎቱን የሚጠቀሙ እናቶች ቁጥር በየአመቱ የተለያየ ቢሆንም በአጠቃላይ ግን እያደገ ነው ይላሉ። በፐርሰንቴጅ ደረጃ ከ6 ነጥብ 3 ፐርሰንት አሁን ያለው 34 ነጥብ 2% ፐርሰንት ነው። ስለዚህ ወደ 20 ምናምን ፐርሰንት ነው። በአጠቃላይ በከተማ እና በገጠር ከፍተኛ ለውጥ ነው ያለው። እሱን ወደ ቁጥር ኦፍኮርስ መቀየር ይቻላል፣ ግን አሁን በአጠቃላይ ያለን እቅድ እስከ 2020 ወደ 6.2 ሚሊዮን አዲስ ተጠቃሚዎች እንዲኖሩ ማድረግ ነው። ከዛ ጋር ማየት ይቻላል። ዶክተር ሰለሞን እንደሚሉት በአገር አቀፍ ደረጃ ይህንን በተመለከተ የተደረጉ ጥናቶች እንደሚያመለክቱት በኢትዮጵያ ዘመናዊ የቤተሰብ እቅድ ዘዴዎችን የሚጠቀሙ ያገቡ ሴቶች ቁጥር በጣም ትንሽ ነበረ። ይሁንና ከ14 ዓመታት ወዲህ የጤና አገልግሎቶች በገጠሪቱ ኢትዮጵያ መስፋፋት መጀመራቸው የአሁኑን ለውጥ እንዳመጣው ይጠቁማሉ። ዘመናዊ የሆነ የቤተሰብ እቅድ አገልግሎት የሚጠቀሙት ማለት ሞደርን ኮንትራሴፕቲቭስ የምንለው እሱን ነው። ባለፉት 14 ዓመት መንግስት በተለይ ሄልዝ ኤክስቴንሽን ፕሮግራም ከተጨመረ በኋላ ከፍተኛ ለውጥ መጥቷል። አሁን በዓለም ላይ ካሉ በጣም ጥሩ ውጤት አምጥተዋል ከሚባሉ ሀገሮችን ኢትዮጵያን ያረጋት አንዱ ምንለው ብለን የምናስበው የሄልዝ ኤክስቴንሽን ፕሮግራሙ ነው። ስለዚህ ብዙ ለውጥ የመጣው በገጠር ውስጥ ላሉ ሴቶች የአማራጭ አገልግሎት የቤተሰብ እቅድ አገልግሎት እየተሰጠ ስለሆነ ነው። በጤና ጥበቃ ሚኒስቴር የቤተሰብ እቅድ አስተባባሪ ወይዘሮ ብርሃኔ አሰፋ ደግሞ ከዚህም የተሻለ ውጤት ሊገኝ እንደሚችል ያምናሉ። ግን እጅግ ብዙ አስቸጋሪ እንቅፋቶች እንዳሉ ደግሞ ይጠቅሳሉ። የሀገሪቱ የቆዳ ስፋት በራሱ አሁን ካለው የመንገድና ሌሎች መገናኛ ዘዴዎች ውሱነት አኳያ አንድ እንቅፋት ነው በቂና የሰለጠነ የሰው ኃይል እጥረት በቂና የተሟላ አገልግሎቶች ሊሰጡ የሚችሉ የጤና ተቋማት እጥረት ዝርዝሩ ብዙ ነው ይላሉ አንዱ ግን በእኛ በኩል አሁን ለምሳሌ የሚፈልጉት አይነት ምርጫ ዘዴ ማለት ነው። የቤተሰብ እንቅዳ አገልግሎት ብዙ አይነት ዘዴ ነው ያለው እና የሚፈልጉት አይነት ባለማግኘታቸው ሳይወስዱ የሚቀሩ እናቶች ከፍተኛ ነው። የእነዛን እናቶች ቁጥር ብንጨምር የበለጠ እነሱ የሚፈልጉትን ፍላጎት ብናረካ ከዚህ የበለጠ ጥሩ ውጤት ይገኝ ነበረ፣ ግን ይሄም ደግሞ አንድ ያው በአቅራቢያቸው የሚፈልጉት አይነት ባለመገኘት፣ በዚህም ደግሞ ይሄንን የሚሰጥ ባለሙያ ባለመሰልጠኑ እጥረትም ሊሆን ይችላል ተብሎ ይታሰባል። የሚፈልጉት ዘዴ ባለማግኘታቸው ይሄንን ክፍተት አምጥቷል። ፒኤምኤ 2020 የተሰኘው ይህ ፕሮጀክት በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የሕብረተሰብ ጤና ትምህርት ቤት የቢል እና ሜሊንዳ ጌትስ ኢንስቲቲዩት የሚተገበር የአምስት ዓመት ፕሮጀክት ሲሆን በኢትዮጵያ ተባባሪ ተቋማቱ ጤና ጥበቃ ሚኒስቴር፣ አዲስ አበባ ዩኒቨርሲቲ እና ማዕከላዊ ስታቲስቲክስ ባለስልጣን ናቸው። ፕሮጀክቱ በአስር የአፍሪካና የእስያ ሀገሮች ውስጥ እየተካሄደ የሚገኝ ሲሆን እንደ አውሮፓ አቆጣጠር በ2020 ዓ.ም አንድ መቶ ሃያ ሚሊዮን ሴቶችን የቤተሰብ እቅድ ፍላጎት ለማሟላት የተቀመጠውን ግብ ለመምታት የሚከናወን ፕሮጀክት እንደሆነ ሰነዶች ያስረዳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ወደ ትንታኔ ወይም ለትንታኔ ወደ ተመረጠው ርዕስ ነው መወስዳችሁ። ዲሞክራሲ በተግባር ቀጣዩ የደቡብ ሱዳን የሰላም ድርድር የተፋላሚ ወገኖች ባልተስማሙባቸው ጉዳዮች ላይ የመጨረሻ ውሳኔ ሐሳብ የሚያቀርብ ሊሆን እንደሚችል አንድ የጸጥታ ጉዳዮች ተንታኝ ተናገሩ። በኢጋድና በአፍሪካ ሕብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር መሃሪ ታደለ ማሩ ለአሜሪካ ድምፅ እንዳብራሩት የብሔራዊ አንድነት የሽግግር መንግስት ለመመስረት የተቀመጠው የጊዜ ሰሌዳም ክለሳ ያስፈልገዋል። የፕሬዝዳንት ሳልቫኪር ማርዳይት መንግስት በመጪው ሐምሌ ወር በሽግግር መንግሥት እንዲተካ የጊዜ ሰሌዳ ቢጠይቅም ድርድሩ በመቋረጡ ምክንያት ግን ያ ሊሆን እንደማይችል እየታየ ነው። ዶክተር ማህሪት አደለማሩን በአዲስ አበባ ያነጋገራቸው እስክንድር ፍሬው ነው። ከአንድ ወር በፊት የተቋረጠውን የሰላም ድርድር ለማስቀጠል የአሜሪካና የኖርዌይ ልዩ ልዑካን የያዙትን ጥረትና ያለውን ተስፋም በማስረዳት ይጀምራሉ። ድርድር ለመግባት እንኳን ችግር ሚያስፈጥር አይመስለኝም። ካሁን በፊትም ድርድር ለመጀመሩ ወይ ለማካሄድ አይደለም ችግሩ፣ ድርድሩ ቋጭቶ ወደ ሽግግር መንግሥት የመግባቱ ጉዳይ ነው ችግር የነበረው። ይሄ ችግር በቀላሉ ይፈታል ብዬ አልገምትም። ዞሮ ዞሮ ኢጋድ የመራሹ የድርድር ሂደት በቀጣዩ የተወሰነ መቋጫ ይኖረዋል የሚል እምነት አለኝ። ይሄውም አንደኛው በሁለት መንገድ ነው። አንደኛው ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ የማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል፣ የትሮይካ ጉዞም። እንጂ ካሁን በፊትም ድርድር ለመቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው አሁንም። እና የውሳኔ ሀሳቡ ካሁን በፊት የነበሩትን ነጸብራቅ ሆኖ ምናልባትም ካሁን በፊት የነበረው የድርድር ሂደት ዋና ግብአት ተደርጎ በከፍተኛ ደረጃ ሊቀበሉት ይችላሉ የሚባል እና ካሁን በፊትም ያጣላቸው ላይ በተወሰነ ደረጃ የውሳኔ ሀሳብ ይዞ የሚቀርብ መቋጫ እንዲኖረው የውሳኔ ሀሳብ ይዞ የሚቀርብ ድርድር ይሆናል ብዬ ገምታለሁ። የመጨረሻ ዶክተር መሀሪ ለምሳሌ ታይም ቴብል ነበረ ጊዜ ሰሌዳ ነበረ። መጋቢት አምስት እንደ አውሮፓውያን አቆጣጠር ስምምነት እንደሚፈራረሙ አጠቃላይ ስምምነት ከዛ በኋላ ቅድመ የሽግግር መንግስት ጊዜ እንደሚኖር ከዛ በኋላ የሽግግር መንግስቱ እንደሚመሰረት። አሁን ያንን የጊዜ ሰሌዳ ማሟላት ይቻላል ከዚህ በኋላ ወይ? ስለዚህ ዘግይተዋል አይመስለኝም። ይሄ የጊዜ ሰሌዳ ማሟላት የሚቻል አይመስለኝም። ክለሳ ያስፈልገዋል። ካሁን በፊት እንደተደረገው እየተገፋ የሚሄድ የጊዜ ሰሌዳ ይኖረዋል። ምናልባት የአሁኑ ምንድን ነው ጥብቅ የሆነ የመጨረሻውን ጥረት ከኢጋድ በኩል ሊደረግ የሚችለው በሙሉ ተደርገዋል የሚልና የአፍሪካ ሕብረትም በተለይ አምስቱ ከፒስ ን ሴኪሪቲ ወይ የጸጥታና የሰላም ምክር ቤቱ የተወከሉት ሰዎች አገሮች ያሉበት የአፍሪካ ይሁንታ እንዳለው የኢጋዱ መራሹ የድርድር ሂደት ከዛም አልፎ የተባበሩት መንግሥታት በተለይም ደግሞ የጸጥታ ምክር ቤቱ ሙሉ ይሁንታ ያለው መሆኑን በሚያረጋግጥ መልኩ መልእክቱ የማስተላለፍ ነው የሚሆነው። ከዛ በኋላ የሚመጡት ምንድን ነው የሚሆነው የሚለው እንግዲህ ሰፋፊ የሆኑ አሻግረው ጊዜ ማየት ይቻላል ሴናሪዮስ ቢዩል ቦርድ ማድረግ ይቻላል። ከዚህ አንጻር ሲታይ ፐርሃፕስ ለመጀመሪያ ጊዜ ሁሉንም የሚመለከታቸው አካባቢያዊ አህጉራዊና ዓለም አቀፋዊ ሀይሎች በአንድ ላይ ተጠናክረው የሚሰጡት ውሳኔ ይኑራል የሚል ግምት ነው ያለ። እንግዲህ መጋቢት ላይ ስምምነቱ አልተፈረመም። በጊዜ ሰሌዳው መሰረት ቀድሞ የሽግግር መንግስቱም በሰአቱ ሊጀመር የሚችልበት ሁኔታ አይታይም። የሽግግር መንግስቱም እንደዚሁ። ይሄ ሁኔታ ደግሞ ወደ ምን ያመራል? ጁላይ ላይ ወይም ሐምሌ ላይ የደቡብ ሱዳን የሽግግር መንግስት ማንዴቱ ወይ ህጋዊነቱ ያበቃል። ይህን እንዴት ነው አጣጥሞ መሄድ የሚቻለው? አሁን ይሄ መንግስት በዛን ሰዓት የሽግግር መንግስት በቦታው ልክ ካልተተካ እንዴት ነው ሊሆን የሚችለው? ማንዴቱ አሁን ስንናገር የሌጋሊቲ ጉዳይ ነው፣ የህጋዊ ህጋዊነት ጉዳይ ነው እንጂ ተቀባይነት ወይ ሌጂስሜሲ ጉዳይ ለሌጂስሜሲ በአሁኑ ጊዜ ይቅርና፣ በፕሬዚዳንት ሳልቫኪር የሚመራው መንግስት በአጠቃላይ ኤስፒኤል የሚባለው ከአሁን በፊት ደቡብ ሱዳንን ለዚህ ሽግግር ለዚህ ነጻነት ያበቃትም ድርጅት ህጋዊነት ሊኖረው ይችል እንደሆነ ነው እንጂ ተቀባይነት ህዝባዊ ተቀባይነት አጥተዋል። ለዚህ ነው በግሌ ወደ ማልቲ ሂል ስቴክ ሆልደርስ የሚባለው ኢጋድ ጀምሮት የነበረው የመጀመሪያውን ሂደት እና ያስቀምጦት የነበረው መፍትሔ ካልተመለሰን በስተቀር የዳርፉሩን አይነት የተለያዩ የመበታተን አደጋ እንዳያጋጥም በተለይ በተቃዋሚም በመንግስትም ያሉ ሀይሎች አንድ ላይ ተሰባስበው የመንቀሳቀስ እድሉ እየጠበበ ዳርፉር ላይ እንዳየ ነው። ከሁለት ሬበል ግሩፕስ ና ከሁለት ተደራዳሪዎች ወደ ሀያና ሰላሳ የደረሰበት ሁኔታ ነው የተፈጠረው እና የእሱ አይነት ሁኔታ እንዳይፈጠር ስጋት አለ። በአሁኑ ጊዜ ደግሞ በኑዌሮችም በኩል እና ሌሎችም በተለይ በዲንካው ማህበረሰቡ በኩል ያለው የማክረር እና መሪዎችን ስምምነትና ድርድር የሰጠው መቀበል መርህ እንዳይደረግ የሚገፏቸውን አርቆ ፌንስ አድርጎ ወይ ከልክሎ ከልሎ ድርድር ማካሄድ ካልተቻለ ያለው አማራጭ ወደ ማልቲ ስቴክሆልደር መንገድ መሄድና ይሄም በዩኤን ሴኩሪቲ ካውንስል በኩል ግፊት ሀይል የመጠቀም ጭምር ሊያመጣ የሚችል ማዕቀቡም ጭምር በተለይ በግለሰቦች እና ሀብት ባላቸው ግለሰቦችና በዚህ ምክንያት በቀጥታ ሊሰማቸው የሚችሉ ሀይሎች ላይ በሚያተኩር መልኩ መሄዱ የግድ ነው የሚሆነው። ዶክተር ማሪ ይህንን ከነሱ አይቀር ለምሳሌ መፍትሄ ከመፍትሄ አቅጣጫዎች አንዱ ሲመከርበት የቆየ ነው ተብሎ በአንዳንድ የደቡብ ሱዳን ወገኖች የሚነገር አገሪቷ በዩኤን በላይ ጠባቂነት በዩኤን በሚሾም ሰው እንድትተዳደር የመደረግ አማራጭም ቀርበዋል የሚባሉ ነገሮች አሉ። እነዚህ መረጃዎች ምን ያህል እውነት ሊሆኑ ይችላሉ? እንደ አማራጭ ጌታ ይብለውስ ነው ያምናሉ ወይ ደቡብ ሱዳን አሁን ባለው መንግስት ወይም በተቃዋሚዎቹ ወይም በነሱ የመሰረቱ ሽግግር መንግስት ሳይሆን ለጊዜው በዩኤንኤ በላይ ጠባቂ ነው በተባበሩት መንግስታት ድርጅት እንድትተዳደር የሚል ሀሳብ በግል እንደ አንድ ባለሙያ የሚታየኝ ይሄ የኢጋድ ሀሳብ ይሆናል ብዬ አልገምትም። የኢጋድ አካባቢው በደንብ የሚገነዘብ ድርጅት ስለሆነ እና ሀገሮቹንም ኢትዮጵያም ጭምር በውጭ ሀይል የሚተዳደር ሀገር ይህን ያህል ርቀት ይሄዳል ብሎ ስለማይገምት እና መፍትሄውም እዛ ስለማይሆን ሩት ኮውዙን ወይም መሰረታዊ መነሻ መዘዙ የሚፈታ ስለማይሆን ይህን ያህል ይሄ የሚደገፍ በኤጋድ የሚደገፍ ሀሳብ ነው ብዬ አልገምትም። የሞግዚት አስተዳደር በአካባቢያችን ተመልሶ መፍትሄ ሲያመጣ አይታየኝም። ሀሳቡ የፈነጠቀው የሚመስለኝ በአፍሪካ ህብረት የአጣሪ ኮሚሽኑ በተመለከተ ነው። ይሄም ከሰጠው እንዴት ራሱ ይጣጣማል ወይ አላውቅም። ፋክት ፋይንድ ሚሽን ኢንቨስቲጌሽን አካሂዶ ማን ነው ጥፋተኛው ላይ ውሳኔ አስቀምጦ ከዛም ባለፈ ጥፋቱ እንዴት ነው የሚታረመውና አገሪቱ ወደ ስምምነትና ሰላም የምትሄድበትን ሀሳብ ማቅረብ ላይ ነው እንጂ ይህን ያህል የሞግዚት አስተዳደር ደግፎ የሚሄድበት ሁኔታ አይታይኝ። በምስራቅ በምዕራብ አፍሪካ ላይ ሞግዚት አስተዳደሮች የተወሰነ ጊዜ የሰሩበት ሁኔታ ነበረ። በደቡብ አፍሪካም እንደዚሁ። ግን እነዚህ በኮሎኒያሊዝም እንደወጡ ነው እና ምንም አይነት ይህን የሚባል ኃይል ተንቀሳቃሽ ኃይል የታጠቀ ኃይልም ይህን ያህል በነበረበት ሁኔታ አይደለም። በሁለቱ ሶስት ወይ ከዛ በላይ ታጣቂዎች የሚፋሉበት ሁኔታም አልነበረም። ይሄ ይሰራል ብዬ በግሌ አልገምትም። ምናልባት ሊሆን የሚችለው ዞሮ ዞሮ አሁን እንደምናየው ሌሎች አካባቢዎች ሶማሊያም አካባቢያችን ያሉት የሶማሊያም ትምህርት ይሰጠናል። የሶማሊያም እዚህ የደረሰችው ረዥም ጊዜ ወስድ ነው። ብዙ ድርድሮች ተካሂደዋል። የወደቁ አሉ። ከነሱ ትምህርት ተወስደዋል። አንዳንድ ሀሳቦች፣ ጥሩ ሀሳቦች ጊዜ ወስደዋል፣ ተቀባይነት የማግኘት ከኢትዮጵያ ሲሰነዘር የነበረው ለደቡብ ሱዳን ሰላም የሰጠው ሰላምን ከአካባቢ የማግኘት ወይ ፒስ ፍሮም ፒስስ የሚባለውን ትራክ ቱኑ የመከተልና ና የስልጣን ሽግሽግ ና ሽንሸና ተካሂዶ የፌዴራሊዝም አይነት አስንጻ ሀሳብ ተቀባይነት አግኝቶ ወደ አንድ የማምጣት አገሮችን እንዳይበታት ነው የመያዣ መንገድ ተደርጎ ፌዴራሊዝም ተጠቅመውበታል። እና ይህን ማስቀጠል ነው እንጂ የሚቻለው ከውጭ የመጣ ኃይል ደቡብ ሱዳንን ሲያስተዳድር ከማቀው ከምረዳ ከምገነዘበው አይታየኝም፣ መፍትሄ ይሆናል ብዬ አልገምትም። የመጨረሻ ጥያቄ ያቀረገዋለሁ፣ ዶክተር ማሪ። ከዚህ በፊት ባደረግነው ቃለምልልስ የሰላሙ ድርድር ረጅም ጊዜ መፍጀቱ አይቀርም ብለው ነበር። እርስዎ እንደዚህ በአጭር ጊዜ ሊቋጭ የሚችል አይደለም ብለው ነበር። አሁን ምን ይታይዎታል? ከዚህም በኋላ ወራት የእርስዎን ግምት ይስጡ። ነው ከአሁን በፊት እንዳልኩት ያንም ቢሆን በተቀመጠው የጊዜ ሰሌዳ ያልቃል ብዬ አልገምትም። ኢጋድ እንደዛ ማሰቡ መጣሩ ትክክል ነው፣ ተቀባይነትም ነው አምቢሽስ ሆኖ መጀመሩም ጥቅም አለው። መቶ ፐርሰንት ባታገኝ ስልሳውን ሰባውን ታገኛለህ። አሁን ብዙ ሄደናል፣ ብዙ ርቀት ሄደናል። ስምምነት ከጠፋባቸው ይልቅ ስምምነት የተደረገባቸው ነው የሚበዙት። ግን ስምምነት የጠፋባቸው ደግሞ ዋና ዋናዎቹ ናቸው የስልጣን የሀብት ክፍፍል የስርዓት፣ የአስተዳደር ስርዓት ናቸው። እነዚህ ጊዜ ያስፈልጋቸዋል፣ ውይይት ያስፈልጋቸዋል። ከአንድ ዓመት በፊት ምንም ለንግግር ዝግጁ ያልነበሩ አንዳንድ ኃይሎች በተለይ የዲንካው ኮሚኒቲ የፌዴራሊዝም ፅንሰ ሀሳብ የመቀበል ሀሳብ ያለ ይመስላል። ሱዳንም ሶማሊያም እንደዛ ወስደዋል። የሀውዬ ማህበረሰቦች ለረዥም ጊዜ ፌዴራሊዝም በእጃችን፣ በዓይናችን አታሳዩን፣ በጆሮችን አታሰሙን ብሎ ተቃውሞ ነበር። አሁን ሀሳቡ በጥሩ መንፈስ የቀረበ ሀገሮችን ለመበታተን እንዳልሆነና ሌሎች ሀገሮችም መፍትሄ ሆኖ ጥሩ ውጤት ያመጣ የተወሰነ ተስፋ የሰጠ ስለሆነ በዚህ መልኩ የሚል ነው። ስለዚህ እኔ ስገምተው አሁንም እንዳልኩት ከሶስት አመት ባነሰ ውስጥ ጉዳዮቹ ተቋጭተው ወደ ሰላም ትገባለች ብዬ ደቡብ ሱዳን አላምነ። ዶክተር መሀሪ ታደለ ማሩ፣ በአፍሪካ ሕብረትና በኢጋድ የጸጥታ ተንታኝ፣ በጣም አመሰግናለሁ። ስለ ጊዜ በአሜሪካ ድምጽ ሬድዮ አልመጨረስም በጣም አመሰግናለሁ። ዴሞክራሲ በተግባር ነበር የሰማችሁት፣ አድማጮች። አሁን የምሽቱ መጨረሻ ቅንብር ነብር ሐኪሞን ይጠይቁ ሐኪሙን ይጠይቁ። በምሽቱ ቅንብሩ በጆሮ ጤናና የመስማት ችሎታን የሚያዳክም አሊያም እስከናካቴው የሚጠፋባቸውን ሁኔታዎችና የህመም አይነቶች የተመለከተ ፕሮግራም የመጀመሪያ ክፍል ነው ይዞ የቀረበው። ለመሆኑ ድምፅ የሚያስችለን ወይም ለመስማት የሚያስችለን የሰውነት ስርዓት ሂደት ምን ይመስላል? ሙያዊ ትንታኔውን የሚሰጡ ነው በዚህ በዩናይት ስቴትስ በኮኔቲከት ክፍለ ግዛት በሚገኘው የኮኔቲከት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት ህክምና ልዩ ባለሙያው ዶክተር በላቸው ተሰማ ናቸው። ዶክተር በላቸው ተሰማ በድጋሚ ለጊዜው አመሰግናለሁ። ዶክተር በላቸው በዛሬው ዕለት የምንወያይበት ርዕስ የመስማት ችግር ወይም ደግሞ የመስማት ችሎታን ማጣት ነው። መሰረት ለማስያዝ ጤናማውን የመስማት ሂደት በመመልከት ብንጀምር እስኪ ባጭሩ አንድ ሰው ድምፅ መስማት የሚያስችሉት የሰውነት አካላቱ ወይም የውጫዊም ሆነ የውስጣዊ የጆሮ ክፍሎች ተቀናብረው መስማት የሚችልበትን ሂደት ባጭሩ ያስረድ ነው። አሉላ አመሰግናለሁኝ። የጆሮና የመስማት ችግር ብዙ ያለ ነውና ስለ መስማት ችግር ከመነጋገር በፊት አንተ እንዳልከው እንዴት ነው መስማት የምንችለውን የሚለውን መንካት አለብን። ጆሮ ሁላችንም የምናየው የውጫዊ አካል አለው። በአይን የሚታየው ጆሮ ማለት ነው። ከዛ በኋላ የጆሮ ቀዳዳ አለ። ከጆሮ ቀዳዳ በኋላ የጆሮ ታምቡር አለ። እሱም የጆሮ ታምቡር የውጭ ጆሮና የውስጣዊ ጆሮ የሚለውን ሁለቱን ክፍል የሚለያየው ነው ማለት ነው። ያ የጆሮ ታምቡር በኋላ የውስጥ መሀል ጆሮ፣ እሱ ውስጥ ትናንሽ ጥቃቅን የጆሮ አጥንቶች አሉ። እነሱም ተነቃንቀው ከመሀል ጆሮ ወደ ውስጥ ጆሮ የጆሮ ነርቮቹን እና ጥቃቅን አካላቶችን የሚይዘው አካል ነው። ከዛ በኋላ ያለው ወደ አንጎል የሚሄደው የጆሮ ነርቭ ነው እና እነዚህን አጠቃሎ ነው የጆሮ ሕዋስ ያለው። እነዚህን ሁሉ ለማነቃነቅ በመጀመሪያ የሚያስፈልገው የድምጽ ኃይል ነው። የድምፅ ኃይል ያው የሜካኒካዊ ኃይል ስለሆነ እሱም ኃይል ተነቃንቆ በውጭ ባለው የጆሮ ህዋስ ከዛ በኋላ በጆሮ ቀዳዳ አልፎ ጆሮ ታምቡርን አነቃንቆ ይሄ ንቅናቄ ወይም ይሄ የድምጻዊ ኃይል ወደ መሀል ጆሮ እነዛ ጥቃቅን አጥንቶቹን አነቃንቆ ከዛ በኋላ ወደ ኬሚካል መልእክትነት ተቀይሮ እሱም ደግሞ ከዛ በኋላ የነርቭ ንቅናቄ ያደርግና ከዛ ነው አንጎላችን ይሄንን ሊያዳምጥ የሚችለው። በፍጥነት ውስጥ የምንሰማው በንግግር ይሁን በሌሎች ሁኔታዎች፣ በአንድ ርግብግቦች የተፈጠረ ድምጽ እኛ እስከምንሰማውና ና ድምፁን ተረድተን እስክናገናዝብ ያለው ጊዜ አጭር እንደመሆኑ እነኚህ ሂደቶች መካሄዳቸው ልብ አንለም። ቀደም የገለጿቸው በርካታ የመስማት ህዋሳት የሚሳተፉበትን ሂደት በዚህ መልኩ አንረዳውም እንጂ እነኚህ ሁሉ ሂደቶች ግን ይካሄዳሉ። በዛ ቅጽበት ውስጥ። በጣም ልክ ነው እሱ፣ አዎ። በዛ ቀፍተት ውስጥ ግን እነዚህ ነገሮች መረዳት የምንችለው ምንድን ነው፣ አንተ ቅድም መጀመሪያ ላይ እንደገለጽከው ችግር ሲኖር ነው የዛን ጊዜ ነው። አሁን እነዚህ ነገሮች ምንድን ነው የተበላሸው፣ ምን እነዛ አካላት ውስጥ ምንድን ነው ችግር ያለው የሚለው ጋር መድረስ እንችላለን። መልካም። ዶክተር በላቸው እንዳሉት እንግዲህ ጤነኛውን የመስማት ሂደት ወይም በጤናማ ሁኔታ ውስጥ ያለ አንድ ሰው ወይም የመስማት ህዋሳቶቹ ያልተጎዱ ሰው በምን መልኩ መስማት እንደሚችል ተረድተናል። አንዳንድ ጥናቶች በዚህ በዩናይት ስቴትስ ያለውን እንደሚያሳዩት ሰላሳ ስድስት ሚሊዮን አሜሪካውያን የመስማት አቅማቸውን ማጣታቸውን የሚናገሩበት በዓለም አቀፍ ደረጃ የመስማት ችሎታቸውን የሚያጡ ሰዎች እየሰፋ ባለበት ሁኔታ ውስጥ ነው ያለ ነው። የተለያዩ ምክንያቶች ይጠቀሳሉ። የኢትዮጵያን ባናውቅም ብዙ ሰዎች የሚጎዱበት ይህ መስማት ችግር እንዴት ይፈጠራል? ዋና ዋና የሚባሉትን በማስረዳት ጀምሮ ይሄ በጣም ጥሩ ጥያቄ ነው። በዓለም ስናይ የጆሮ ችግር በጣም የተረሳ ነው። ምክንያቱም እንደ ሌላ አካልለትነት ወይም ጆሮ ችግር አይታይም። ውስጣዊ ችግር ስለሆነ ይሄም በብዙ ሰዎች ላይ ያለ ነው። መደበቅም የሚችል ነው። ጉዳቱ በአይን ስለማይታይ ያ ሰው ካልተናገረ ወይ ሲቸገር ካላየን ያን ህል ክብደት አንሰጠውም እያሉን ነው። በጣም ልክ ነው። እሱን መገንዘብ አስፈላጊ ነው። ስለዚህ አንድ ሰው የመስማት ችግርም ቢኖረው ላንገነዘብ እንችላለን። እና አንዳንድ ነገሮችን ለመጥቀስ ሞክራለሁኝ መገንዘብ እንድንችል። ስለዚህ የመስማት ችግርን ወይ በእድሜ ወይ በሌላ ሌላ ችግሮች አድርገን ለማየት እንችላለን። ህጻናቶች የመስማት ችግር ሊኖርባቸው ይችላል። አሁን ቅድም የጠቀስኳቸውን ህዋሳት በሙሉ ቢሰሩም ወይ በትንሽ በጉንፋን ምክንያት ጆሮአቸው ውስጥ ውሃ ሊይዝ ይችላል። አንዳንድ ጊዜ በጆሮ ኢንፌክሽን ምክንያት መግል ሊይዝ ይችላል። ውሃው መሀል መሀል ጆሮ ውስጥ ሊቆስል ይችላል ሊቆስ ሲችል ይችላል ና እዛው መሀል ጆሮ ከታምቡሩ ጀርባ መሀል ጆሮ ውሀ ሊይዝ ይችላል እና በዚህ ምክንያት ልጆቹ የማዳመጥ ችሎታቸው ሊቀንስ ይችላል። ልጆች እያደጉ ስለሆነ መስማት ከተሳናቸው አንጎላቸው ደግሞ ይሄንን የማደግ ችሎታው ሊቀንስ ይችላል። ስለዚህ አንዳንድ ጊዜ ይሄንን መገንዘብ ይኖርብናል። ስለዚህ እያደጉ ያሉ በአንድ አመት፣ በሁለት አመት፣ በሶስት አመት ያሉ ልጆች አንዳንድ ነገሮች ካየን፣ ስንጠራቸው፣ ስማቸውን አንድ ጮክ ያለ ነገር ሲመጣ መደንገጥ ካልጀመሩ ችግር ሊኖር ይችላል። እነዚህን ነገሮች መገንዘብ ይኖርብናል። አለመስማታቸውን የምናረጋግጥበት ምልክት ነው እየገለጹ ያሉት። አዎ፣ በአፈጣጠርም ችግር ሊኖር ይችላል። አንዳንድ ሰዎች ካለ ጆሮ ሊፈጠሩ ይችላሉ። ከውጭ ያለው ጆሮ አንዳንድ ሰዎች የጆሮ ቀዳዳቸው ተደፍኖ ሊፈጠሩ ይችላሉ። አንዳንድ ሰዎች የመሀል ጆሯቸው ወይ የውስጣዊ ጆሯቸው ችግር ሊኖረው ይችላል እና እነዚህ ሰዎች በቀኝ በኩልም ወይ በግራም በኩል ሊሆን ይችላል ይሄ ችግር ያለው እና በአንድ ጆሯቸው በደንብ እየሰሙ ሌላኛው ጆሯቸው ላይሰራ ይችላል ማለት ይሄ የተፈጥሮ ችግር ሊሆን ይችላል እና እንደዚህም አይነት ችግር ሊኖር ይችላል። እንግዲህ በርካታ መንስኤዎች መኖራቸውን አስረድተውናል ዶክተር በላቸው። ከአካላዊ ሁኔታ እስከ ተለያዩ የበሽታ አይነቶች በልጅና በአዋቂም ልዩ ልዩ ገጽታዎች ሊኖሩት ይችላሉ። በምልክትነት የምንጠብቃቸውንም ገልጠዋል። አሁን በህጻናቱ የጠቆሙት አይነት እንዲያነቃቸው የምንፈልገው ድምጽ ሲሰማ አለመመለሳቸው እንደ ምልክት ሊቆጠር ይችላል። ሌሎች በአዋቂዎች የሚታዩ የመስማት ችሎታ ማነስን ሰዎቹ አለመስማታቸውን ከማወቃችን ሌላ በሌሎች ሁኔታዎች የሚገለጡ አሉ። አዎ፣ አሁን መጀመሪያ ላይ እንግዲህ የጠቀስኩት በህጻናት ላይ ወይም እያደጉ ያሉ ሰዎች ላይ የሚታየውን ችግር ይሆናል። በሰፊው ህዝብ፣ በመጀመሪያ በቀላሉ ሊፈታ የሚችል ችግር የጆሮን ቀዳዳ የሚደፍ ነው፣ የጆሮ ኩክ ችግር ነው ያው እና እነዚህን፣ ብዙ ጊዜ በዚህ ሀገር በምናየው ጊዜ ጆሮ በጥጥ ማጽጃ አለች ኪዩቲፕ እና በብዙ ሰዎች ላይ ያው ጆሮአቸውን ለማጽዳት በሚሞክሩበት ጊዜ ያን የጆሮን የጆሮ ኩክ ወይም ኢርዋክስ ይባላል እሱን እየገፋ ጆሮ ታንቡር ሊደፍን ይችላል። ማለት ይሄ ቅድም የጠቀስኩት አየሩ ማነቃነቅ ከፍ ያለ ኃይል ያስፈልገዋል ማለት ነው። ድምጽ የሚያልፍበት መንገድ ይዘጋበታል፣ የጆሮ ታምቡሩ ጋ አይደርስም። በቀላሉ ሊፈታ የሚችለው እሱ ነው እና በተቻለ መጠን ይሄ ኪውቴፕ አለመጠቀም በጣም አስፈላጊ ነገር ነው። ምንድን ነው በምትኩ የሚመክሩት? ብዙዎች እንዳሉት እንዲሁም ያን ችግር ለመከላከል ብለው ያደረጉት ለጉዳት ሊዳርግ ከቻለ ምንድን ነው በአማራጭነት የሚመክሩት? በቤት ውስጥ ሊደረግ የሚችለ በመጀመሪያ ምንም ነገር አለማድረግ ነው። ያ የጆሮ ኩክ ሲፈጠር ራሱ የሚወጣ ስለሆነ ምንም ለማድረግ አለመሞከረ አዎ፣ አንደኛ፣ ሁለተኛ አንገት በላይ ሐኪሙ ያው አንዳንድ ጊዜ ችግር ያለባቸው ሰዎች አሉ። እነሱ አንገት ታጠብ ይችላል። ሌላ ደግሞ አንዳንድ የቆዳ ድርቀት ያለባቸው ሰዎች ወይ የወይራ ዘይት ጠብታ ወይም ከፋርማሲ የሚገዛ ሚኒራል ኦይል ጠብታ ቢደረግበት የጆሮ ቀዳዳ ውስጥ ያለው ቆዳ ላይደርቅ ይችላል እና በቀላሉ እንደዛ ማድረግ ነው። መልካም ዶክተር በላቸው በቀደመ ፕሮግራማችን የጆሮ ጤና ቀን በተከበረበት እለት ከፍተኛ አሃዞችን የሚያመላክት ሰዎች በስራቸው ምክንያት ይሁን አሁን አሁን ደግሞ በተለይ በእጃቸው በሚሰሟቸው ስልኮች እና በተለያዩ የሙዚቃ መስሚያ መሳሪያዎች ጭምር በተለይ ታዳጊ ወጣቶች ራሳቸውን ለከፍተኛ ድምፅ የማጋለጣቸው ሁኔታ በመጨረሻው የመስማት ችሎታቸውን ወደ ማጣቱ ሊያቃርብ ይችላል፣ ያን አደጋ ይደቅናል የሚል ጥናት ይፋ ተደርጓል። እስኪ ይሄንን በተለይ ወጣቶች ሊረዱ ይገባል የሚሉትን ዘርዘር አድርገን እንመልከት ወጣ አድማጮች ይቀጥላል። ውይይቱ በሚቀጥለው ፕሮግራማችን እናቀርባለን። ከምሽቶት ሰዓት ላይ በመደበኛው ፕሮግራም እንዘጋጅ። የዛሬው በዚሁ አበቃ። መልካም ምሽት።